ሰላም ለዘመነከ መለኮቱ ዘኢተ አርቀ እንዘብአፋሁ ይትወከፍ ጠብጣብ ህማማት መጽእቀ ጉንዳሃረ ገወይን ክርስቶስ እንተተጸወረ ይጾቀ በቤተ ከብካብ ጊዜ ተገበር መርፋቀ ለአስካለከ ረስየኒ ዝቀ